ጋና ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ። ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። africa's livest dj dj fatu on the one and two one love you for you i miss you ሰላም፣ ሰላም ደህና ይስጥልኝ። የተከበራችሁ አድማጮቻችን ከአሜሪካን ድምፅ ሬዲዮ ጣቢያ በቀጥታ የሚተላለፍላችሁ ጋቢና ቪኦኤ ፕሮግራማችን የአርቡ ጋቢና ቪኦኤ ተጀምሯል። ማስተናገዳችሁ ዲጄ ፋቱ ነኝ። እንግዲህ አብራችሁ እንድትቆዩ በመጋበዝ ዛሬ ፕሮግራሜ በትላንት ከዚህ ዓለም በሞት የተለየው ውቁ ሙዚቀኛ በፕሪንስ ላይ ያጠነጥናል። የእሱ ሙዚቃዎች አሉ፣ ስለሱ ደግሞ አጥር ያለ መረጃ ይዘንላችኋል። አብራችሁን ቆዩ። እስቲ እንጀምር ፕሮግራማችንን። ለአድናቂዎቹ ልዩ ፍቅር አለው። በቃ ፕሪንስ አሪፍ ሰው ነበር። ባለፈው በዚህ መድረክ ስራ ሳቀርብ በርካታ ሰዎች ላያዩኝ አልቻሉም ነበር። ትንሽ መግቢያው ተወደደ መሰለኝ። ስለዚህ ዛሬ ዋጋውን ቀንሰን ሁላችሁም እዚህ አብራችሁ እንድትሆኑ አድርገናል። ፕሪንስ ትናንትና እንግዲህ በ57 ዓመቱ ከዚህ ዓለም በሞት ተለይቷል። በአንድ ወቅት ሲጠየቅ በጣም የሚያደንቀውና የሚከተለው ሙዚቀኛ ስቲቪ ዋንደር እንደነበር ተናግሯል። ስቲቪ ዋንደርም ስለ እሱ ሐዘን ሲሰማ እንደ ብሏል። ማመን ነው ያቃተኝ። በጣም በጣም ልቤ ተሰብሯል። ይህ ያደመጣችሁት ስቲቪ ዋንደር ነበረ። ትናንትና በሰጠው ቃለ ምልልስ ስለ ፕሪንስ በጣም እንዳዘንና እስካሁን ድረስ ማመን እንዳቃተው ተናግሯል። ፕሬዚዳንት ባራክ ኦባማ በትናንትናው ዕለት ዜናው እንደ ሰሙ ባወጡት መግለጫ ዛሬ አለማችን አንድ ታላቅ የፈጠራ ሰው አታለች ብለዋል። ምን አተረፋችሁ? ባጭሩ፣ አለም ሁሉ በጣም በፕሪንስ ሞት አዝነዋል። ብዙዎቹ በጣም በወጣት እድሜው ነው የሞተው ብለዋል። ብዙዎቹ ከነማይክል ጃክሰን ከነ ዊትኒ ሁስትን ጋር አንስተውት በፌስቡክም፣ በተለያዩ ሚዲያዎችም ስለ እሱ ሲወራ ነበረ። ስለ እሱ ሙዚቃዎችና ስለ እሱ ስራዎች ይዘናል። እንግዲህ በዚህ ጋቢና ፕሮግራማችን ላይ ሙዚቃውን ልጋብዛችሁ። አዋነቢ ቢ የወላበር የተሰኘው ሙዚቃው እንግዲህ የመጀመሪያው ፕላቲኒየም ሂት የሆነለት ሙዚቃው ነው። ማለትም በጣም የተሸጠና ቻርቶች ላይ አንደኛ የሆነ ሙዚቃው በ1979 ወጣው አዋንቢ የውላ በር እንጋብዛችኋለሁ። ዲጄ ፋትሱ ነኝ። በፌስቡክ ላይም አስተያየቶቻችሁን መተው ትችላላችሁ። ላይቭ ነን። ጋቢና ቪኦኤ አቤል ጥላሁን አሸናፊ የተባለ አድማጭ ፌስቡክ ላይ ፐርፑልሬን ብለዋል። ፐርፑልሬን እንግዲህ ሁላችሁ የምትወዱት ሙዚቃ ነው፣ ወደ በኋላ እናጫውትልሃለን። ፕሮግራማችን ጋቢና ቪኦኤ ነው። እንደምታደምጡት ዛሬ በ ፕሪንስ ላይ ነው ዝግጅታችን የሚያዘነጥነው። ትናንት ፕሪንስ በ57 ዓመቱ ከዚያ ዓለም በሞት ተለይቷል። ግን በሃምሳ ሰባት ዓመቱ በጣም ብዙ ነገር የሰራ እውቅ አርቲስት ነው። በሚገርም ሁኔታ ትናንት እያሰብኩ ነበር፣ 57 ዓመቱን ሙሉ ምን አረገ ይህ ሰውዬ ብዬ ካገላብጥ ምን እንዳገኘው ታውቃላችሁ? 39 ስቱዲዮ አልበም ሰርቷል፣ አራት ላይቭ አልበሞች ሰርቷል፣ ስድስት ደግሞ እንደ ኮሌክሽን የሆኑ ኮምፕሌሽን ማለት ከተለያዩ ሙዚቀኞች ጋር ሰርቷል 17 የቪዲዮ አልበሞች ሰርቷል። መቶ ሰላሳ ስድስት የሙዚቃ ቪዲዮዎች ሰርቷል። አስራ ሶስት ኢፒዎች ኢፒ ደግሞ ማለት ሙሉ አልበም አይደለም ግማሽ አልበም ማለት ነው። ስድስት ሙዚቃ አስራ ሶስት ኢፒ ኢፒ አልበሞች ሰርቷል። መቶ አራት ሲንግሎችን ሰርቷል። በሃምሳ ሰባት ዓመቱ በጣም ብዙ ነገር የሰራ ሰው ነው። ሊደነቅ፣ ሊከበር ሊወደስ ይገባዋል ፕሪንስ። እኛም እንግዲህ ከቪኦኤ ሄኖክ ሰማ ጊዜር እኔና ሳሌም ሆነን ደግሞ ስለ ፕሪንስ ታሪክ አጠር ያለ ዘገባ አዘጋጅተናል። አድምጡት። ፕሪንስ በ57 ዓመቱ ሐሙስ ዕለት ድንገት አርፏል። በዓለም ዙሪያ ዜናው ሲሰማ የሙዚቃ አድናቂዎቹ በድንጋጤና በሀዘን ተውጠው ታይተዋል። በሚኒያፖሊስ ሚኒሶታ የተወለደው ፕሪንስ ሮጀርስ ኔልሰን በአሜሪካ ሙዚቃ ዜማዎችን በመድረስ በማዜም የሙዚቃ መሣሪያዎችንም በመጫወት በርካታ ቅኝቶችን በአንድ ያመጣ ጃዝ፣ አር ኤን ቢ፣ ፋንክ፣ ፖፕ እና ዲስኮም ሳይቀር በማዋሃድ ይታወቃል። ፕሬዚዳንት ባራክ ኦባማ በትናንትናው ዕለት ዜናው እንደሰሙ ባወጡት መግለጫ ዛሬ ዓለማችን አንድ ታላቅ የፈጠራ ሰው አታለች ብለዋል። ፕሪንስ የሙዚቃ ፍቅሩ የጀመረው በልጅነቱ ነው። በሰባት ዓመቱ ነበር የመጀመሪያ ሙዚቃውን የደረሰው። በ19 ዓመቱ ደግሞ ስኬት ባይኖራቸውም በርካታ የሙዚቃ ቅጂዎችን አውጥቶ ነበር። በ197 ዓ ም ፎር ዩን አወጣ። በ1977 ዓ.ም ፐርፕል ሬይን የተባለውን አልበም ሲያወጣ በ20 ሚሊዮን ደግሟል። 20 ሚሊዮን ቅጂ ሲሸጥ ሥራዎቹ በአይነታቸው የተለዩ ግሩም አልበሞች መካተት ቻሉ። ፕሪንስ አለባበሱና የደመቀ የመድረክ ችሎታው እንዳለ ሆኖ ልቡ ጥሩ ሰው እንደሆነ በበጎ አድራጎት ስራዎቹ ይታያል። ለአድናቂዎቹ ልዩ ፍቅር አለው። በቃ ፕሪንስ አሪፍ ሰው ነበር። ባለፈው በዚህ መድረክ ስራ ሳቀርብ በርካታ ሰዎች ላዩኝ አልቻሉም ነበር። ትንሽ መግቢያው ተወደደ መሰለኝ። ስለዚህ ዛሬ ዋጋውን ቀንሰን ሁላችሁም እዚህ አብራችሁ እንድትሆኑ አድርገናል። የአፍሪካ አሜሪካውያን የሲቪል መብት ንቅናቄ መሪ አል ሻርፕተን ፕሪንስን ሲገልጹት የሙዚቃ ሰውና እንዲሁ ሰው ሲሉ ደግሞ ሰብአዊነት የተላበሰ ነው ብለው ነው የገለጹት። ያው መቼም ሰው ሲሞት የሚያወድ ሰው ሰው ይበዛል። ፕሪንስ ግን እርዳታ ሲሰጥ እንኳ በመገናኛ ብዙሃን እንዲነገርም ሳያደርግ ነው። በሚሊዮኖች የሚቆጠሩ ሰዎች እጅግ አዝመዋል። ፕሪንስ እውነትም ልዑል ነው፣ የሙዚቃ ልዑል ፕሪንስን ምን እንደገደለው ማጣራት እየተደረገ ነው። በሚኔሶታ ግዛት በሚገኘው የሙዚቃ ስቱዲዮና ቤቱ ነው ድንገት ያረፈው። ሰዎች አበባዎችና ሻማዎችን ይዘው ወደ መኖሪያ ቤቱ እየሄዱ ነው። አሜሪካዊቷ ሙዚቀኛ ጉዌን ስቴፋኒ ፕሪንስ በሆሊውድ ታዋቂ ሰዎች ከፍተኛ ክብር አለው ትላለች ነፍሴ ነው። የኖርንባቸውን ዘመናት በአንድ ጊዜ በአንድ ቦታ መሆናቸውን ሳስብ እንዴት ደስታ ይሰማኛል መሰላችሁ። በቃ ለሱ ልዩ ፍቅር ነው ያለኝ። ፍቅር ፍቅር ፍቅሩ ከሆሊውድም በበይ ፍቅሩ ከሆሊውድ አልፎ በየመንገዱ ይታያል። ስለ ስራዎችህና ስለ ብርታትህ እናመሰግናለን። የህይወትህን ጥሪ አውቀህ ደግሞ በሚገባ ተጠቅመህበት ስለ አስደሰስከን እናመሰግናለን። ፕሪንስ ሰባት ጊዜ የግራሚ የሙዚቃ ሽልማትን አሸንፏል። በሮክ ን ሮል ሆል ኦፍ ፌም ማለት በሮክ ሙዚቃ በታላቁ መዝገብ ውስጥ በ20 4 ዓ ም ስሙ ተቃጥቷል። በ207 ዓ ም እንደ አውሮፓውያን ዘመን አጣጠር በአሜሪካ ፉትቦል የፍጻሜ ጨዋታ ሱፐርቦል አለምን በግማሽ ሰዓት እረፍት ወቅት አስፈንድቋል። Is. The only thing I could think of, because I really don't like categories, but the only thing I could think of is inspirational. And I think music that is from the heart falls right into that category. People who really feel uh, what it is that they're doing. And uh, uh, ultimately, all music is uh, or can be inspirational. And it's, that's why it's so important to let your gift. ያደመጣችሁት በአንድ ወቅት ስለ ላሪ ኪንግ በ1999 አካባቢ ነው። ይህን ኢንተርቪው የሰራው ና ስለ ሙዚቃው ስታይቆ ነበር ፕሪንስ። እና ሙዚቃዬን በዚህ ልመድበው አልፈልግም፣ በአንድ ምድብ ውስጥ ላይ ሁን። ለምሳሌ በአንድ ሙዚቃ ውስጥ መመደብ አልፈልግም እና ሙዚቃዬ የሚያነቃቃ ወይም ኢንስፓየር የሚያደርግ የሚያበረታታ ነው ማለት የምፈልገው ከልቤ የምሰራው ሙዚቃ ስለሆነ ከልብ የሚመጣ ነገር ደግሞ ሰዎችን የሚያበረታታና የሚያነሳሳ ነው ብለዋል፣ በአንድ ወቅት በሰጠው ኢንተርቪው። ፕሪንስ በአንድ ወቅት በተመሳሳይ ሰዓት አንድ ሙዚቃ ሰራና በዚህ ሙዚቃ የተነሳ ትንሽ ግፊት ደርሶበት ነበረ። ሳይን ኦፍ ተ ታይምስ የተሰኘው ሙዚቃ የሚያጠነጥነው ስለ ኤች አይ ቪ ኤድስ ነውና እንደሚባለው ፕሪንስ ነው የመጀመሪያው በቃ ታዋቂ ሙዚቀኛ ስለ ኤች አይ ቪ የዘፈነ እና ሳይን ኦፍ ተ ታይም የተሰኘውን ሙዚቃ ጋብዛችኋለሁ። የምታደምጡት ጋቢና ቪዮኝ ነው። ማስተናገዳችሁ ዲጄ ፋቱ ነኝ። አብራችሁን ቆዩ። I told a Times. Times. Hurricane Adam, if you no, Sometimes. Sometimes. To rip the ceiling off a of church, and kill everyone inside. Turn on and there, the tunnel, you never other the story tellin' Somebody died. My sister killed a baby cause she couldn't afford to feed it. And we'll the people to the moon. September, my cousin tried to reach me for the very first time. And doing horse. It's June. If the night falls and the bomb falls, will anybody see the dawn? i um, uh, I had to search deep within my heart and spirit and i wanted to uh, uh, make a change and move to a new plateau in my life and one of the ways in which i did that was to change my name it sort of divorced me from the past and all the hang-ups that go along with it <laughs> ስለዚህ ተጠይቆ፣ ለምን ስምን ቀየርክ ሲባል ካለፈው ታሪኬ ጋር ያለኝን ነገር እንዲያቆራርጥልኝ ወይም እንዲያቆምልኝ ነው ብሏል። ግን ተመልሶ እንደገና ወደ ስሙ መጥቷል። ከተወሰኑ ዓመታት በኋላ ግን በተወሰነ መሀል ላይ ስሙን ቀይሮ ምልክት ነበረና ብዙዎቹ እንደም ጋዜጠኞች ያው ምልክት ምን ብላችሁ ትናገራላችሁ? ስለዚህ ፎርማ ኖን አስ ፕሪንስ እያሉ ነበር የሚጠሩት። አድሪያና ሽፈራው የምትባል አድማጫችንም እንደዛ ብላ ኮመንት አድርጋናለች። ዘ ቤስት ሱፐርቦል ቦል ሀፍ ታይም ብለዋል። በሱፐርቦል በአሜሪካን ሀገር ፉትቦል ላይ ግማሽ ግማሽ ሰዓት ላይ ግማሽ ሰዓት ላይ በጣም አሪፍ የሆነ ፐርፎርማንስ አድርጓል። ብዙ አስተያየቶች እየደረሱ ነው። ጋቢናዎች የእናንተ ሰዓት ሲደርስ እንዴት ደስ እንደሚለኝ ይመቻችሁ ብላለች ማርያም ያዊት። ይመችሽ ማራማይት። ስለተሰጣችሁን አስተያየት እናመሰግናለን። ስለ ፕሪንስ ስናስብ ፕሪንስ ወደ መቶ ሚሊየን ሪከርዶችን ወይም ሲዲዎች ወይም ሙዚቃዎች ልበላችሁ ወደ መቶ ሚሊየን በአለም ዙሪያ ሸጧል። ሰባት የግራሚ አዋርዶችን አሸንፏል። ከዛም ደግሞ ጎልደን ግሎብ እና አካዳሚክ አዋርድ የተባለ ኦስካር ማለት ነው አሸንፏል ለፐርፕል ሌን ማለት ነው። ለዛም አጀቢያ የሰራው ሙዚቃ ራሱ ፐርፕል ሌን። ከዛ ውጪ በአሜሪካን ሀገር እንግዲህ ሮክ እን ሮል ሆል ኦፍ ፌም ይባላል፣ በ2004 ላይ እዛ ስሙ ሰፍሮለታል። ሮሊንግ ስቶን የተባለ ጋዜጣ ደግሞ በ በሁሉ ጊዜ በኦል ታይም ወይም ሁሉ ጊዜ መቶ በወሳኝ ነው የበለው ወሳኝ ሙዚቀኞች መካከል ሀያ ሰባተኛ ቁጥርን ሰቶታል። ፕሪንስ በጣም የሚደነቅ ሰው ነው። ተመልሰን እንመጣለን። እስ አሁን የምጋብዛቸው ሙዚቃ ደግሞ በጣም እኔ እኔ ፐርሰናሊ ሞደው ሙዚቃ ነው። ሙዚቃ ኪስ ይሰኛል። ወደ እናንተ እናደርሳለን። ጋቢና ቪኦኤ ዲጄ ፋቱ ኪስ He was, a, he was a great musician. Um, he loved music. He loved playing his instrument. And you know, the times that we did jam together uh, were amazing with well, all the various people he would bring together. And most of all, he brought all the various cultures together. Um, he could play classical music if he wanted to, he could play jazz if he wanted to, he could play country if he wanted to, he played rock. ያስደመጥኳችሁ እጅግ ዝነኛው ሙዚቀኛ ስቲቪ ዋንደር ነበር። ትላንት ለፕሪንስ ተጠይቆ ፕሪንስ እንግዲህ የእሱ በጣም አድናቂ ነበር እና የእሱ ተከታይ ነበር እና ስለ እሱ ተጠይቆ ከዚህ በፊት አብረው ሙዚቃ ተጫውተዋል። በተለይ አንድ ቦታ ላይ ዩቱብ ላይ እንዳየሁት ጊታሩን ሱፐርስቲሽን የተሰኘው ሙዚቃ ስቲቪ ዋንደር ሲያቀርብ ፕሪንስ በጊታር እያጀበው ነበር። ና ስለ ፕሪንስ ነው የሚነግረው። የሚገርም ሙዚቀኛ ነው፣ ሙዚቃ ተጫዋች፣ መሳሪያ ተጫዋች ነው ይላል። ደግሞ የእሱ ሙዚቃ አንድ ነው የምትለው አይደለም፣ ላይክ ጃዝ ይጫወታል፣ ክላሲካል ይጫወታል፣ ፓፕ፣ የፈለከውን አይነት ሙዚቃ መጫወት ይችላል ነው የሚለው እና ሁሉም ሙዚቃው በቃ ሰፊ እንደነበር ነው ስቲቪ ዋንደር የገለጸው። ለመጨረሻ ጊዜ ባለፈው ዓመት ዋይት ሃውስ በተደረገ የራት ግብዣ ላይ ስቲቪ ዋንደር እና ፕሪንስ በጋራ ተጫውተው ነበር። ያን ጊዜ የመጨረሻው ጊዜ አብረው የተጫወቱት። እንግዲህ ስቲቪ ዋንደር ይህንን ሲያወራ እምባ እየተናነቀው ነበር። እንደውም እስቲ ከስቲቪ ዋንደር ሙዚቃዎች አንዱን ተጫወትልኝ ስለው ሲለው ጋዜጠኛው አልቻለም እና በጣም ነው ያዘነው። እና ስለ ስለ ፕሪንስ በጣም ብዙ ብዙ እንግዲህ ሚዲያዎች እያወሩ ነው። በዩቱብም በፌስቡክም በትዊተርም በጣም ትሬንዲንግ ወይም የገነነ ርዕስ የሆነው ከትናንት ጀምሮ እንግዲህ ካለፈ እልፈተ ዜናው ከተሰማ በኋላ የፕሪንስ ታሪክ ነው። እና እንግዲህ ስለ ፕሪንስ ብዙ ማለት እንችላለን። ስቲ ሌላ ሙዚቃን ንጋብስ በማስከተል ምጋብዛችሁ ሙዚቃ ዌን ዶቭስ ክራይ ይሰኛል። ይህም በጣም የተወደደ እና ማልቲ ፕላትነም የደረሰ ሙዚቃው ነው። እንደውም በጣም ከሚታወቁት ሙዚቃዎቹ አንዱ ይሄ ነው እና በአንድ ኢንተርቪው ፕሪንስም እንዳለ ዶቭ ማለት እንደዚህ እርግቦች እንደማለት ነው እና የሚናገሩኝ ይመስለኛል፣ የሚያወሩኝ ይመስልኛል እና ይህንን ይህንን ድምጻቸውን ሰምቼ ጠዋት ድምጻቸውን ሰምቼ ነው የጻፉት ብሏልና፣ ስለዚህ ሙዚቃ ወንድ ኦፍ ስክራይ የተሰኘው ሙዚቃ አስደምጣችኋለሁ። ዲጄ ፕያቱ ነኝ። አስተያየቶቻችሁን በፌስቡክ ላይቭ ላይ አድርሱኝ። አብራችሁን ቆዩ እስከ መጨረሻው ጋቢና ቪኦኤ ወንዳብስ ክራይን ነበር ያደመጣችሁት፣ ከፕሪንስ በጣም ተወዳጅ ሙዚቃዎች መካከል ፕሮግራማችን ጋቢና ቢና ቪ የማስተናገዳቸው ዲጄ ፋቱ ነኝ። አቤል ጥላሁን አሸናፊ የተባለ አድማጫችን ነጮችም ጥቁሮችም እኩል የሚወዱት ብሎኛል። ፕሪንስን እውነት ነው፣ በጣም ሁሉም ሰው የሚወደው ድንቅ ሙዚቀኛ ነበረ። ፐርፕል ሬይንን በማስከተል ጋብዛቸዋል። በጣም የታወቀና የተወደደ ሙዚቃው እንግዲህ በቃ በቤቱ ሁሉ ፐርፕል ሬኖት ለአንድ ሌላ እንደዚህ ኢንተርቪው ሳሳ ይህንን ፕሮግራም ለማዘጋጀት ቤቱ ስትገባ አንድ ሙዚቀኛ እንዳለ ፐርፕል ለዋለች ቀለሙ ፐርፕል በቃ ቤቱ የተቀባው ና ይህ ሙዚቃ በፕሪንስ ሕይወት ውስጥ በጣም ትልቅ ቦታ ያለው በብዙ ሰዎች ሕይወት ውስጥ በጣም ትልቅ ቦታ ያለው ሙዚቃ ነው። ፐርፕል ሬን እንሰማ ና እንመለሳለን። አብራችሁን ሁሉ I never meant to call on you when you follow I, I never meant to call on you ፕሬን እንመለሳለን። ፐርፕሬን እንግዲህ ፕሮግራሜን እንግዲህ መዝጋት ስላለብኝ ነው የመጣሁት። ስለሰጣችሁን አስተያየት፣ ስላደመጣችሁ እናመሰግናለን። እንግዲህ መልካም ዊክኤንድ እንዲሆንላችሁ በመመኘት ሳስተናግዳቸው የነበርኩት ዲ ፋትሱኝ ሞክፊልና ጀስቲን ደሞ አብረው አግዘውኛል። እናመሰግናለን ስለጊዜያችሁ። አብራችሁን ሁኑ። ጋቢና ቪኦኤ ፐርፕሬን ይቀጥላል።